ከምርጫ በፊትም ሆነ ከምርጫ በኋላ ሊፈጠሩ የሚችሉ ውዝግቦችን በውይይት በድርድር መፍታት ብቸኛ አማራጭ እንዲሆን የኢትዮጵያ ካቶሊካዊት ቤተክርስቲያን ጳጳሳት ጉባኤ አስታወቀ። ስድስተኛውን አገራዊ ምርጫ አስመልክቶ ለመላው ካቶሊካውያንና በጎ ፈቃደኛ ላላቸው በሚል ጉባኤ ባስተላለፈው ባስተላለፈው መልእክት መሪን መምረጥ በአመራር ብስለቱ ለህዝብ ጋራ ተጠቃሚነትና ለአንድነት ባለው ትጋት እንጂ በብሔር ወይም በቋንቋ መሆን እንደሌለበት አሳስቧል። መስፍን አራጌ ዝርዝሩን ይዟል። ገዢውን ፓርቲ ጨምሮ ለተፎካካሪ ፖለቲካ ፓርቲዎች፣ ለብሔራዊ ምርጫ ቦርድ፣ ለመራጩ ህዝብና ለጸጥታ ኃይሉ ይድረስ በተባለው መልእክት መጪው ስድስተኛው ሀገራዊ ምርጫ የታላቁ ህዳሴ ግድብና የኮቪድ ወረርሽኝ በጭብጥነት ተዳሰዋል። ከምርጫው ህዝብን በኩልነትና በፍትሐዊነት የሚያገለግሉ የመልካም መሪ መርሆችን የሚያሟሉ፣ የዘመናት አብሮነትን የሚያስቀጥሉ፣ መከባበርንና መደጋገፍን የሚያጠናክሩ መሪዎች ይገኙበታል ብለን ተስፋ እናደርጋለን ሲል ይገልጻል። ሰፊ ትንታኔ በያዘውና ስድስተኛውን ሀገራዊ ምርጫ አስመልክቶ በቀረበው መልእክት የቤተ ክርስቲያኗ የፍትህና ሰላም ቢሮ ተጠሪው ብርሃኑ ታመነ ቤተ ክርስቲያኗ ስለ ህብረተሰቡ ሰላምና ጥቅም በጸሎት ታስባለች፣ በስተምሮ ትገነባለች ይላሉ። ከፊታችን ያለው ስድስተኛው ሀገራዊ ምርጫ ከለውጥ ማግስት የመጣ ምርጫ በመሆኑ ምዕመኑም እንደዚሁም ህብረተሰቡ ብዙ የሚጠብቀው ጉዳይ አለ እና ይህም ሰላማዊ ሆኖ እንዲጠናቀቅ ምርጫው ታማኒነት እንዲኖረው ነው የሚጠበቀው ተሽከርካሪ ህብረተሰቡ አግኝቶ በዚህ መልካም መሪ ተመርቶ የወደፊት ኑሮውን ለማሻሻል ለወደፊት ተግባብቶ በሰላም የሚኖርበትን መንገድ ለማመቻቸት ነው። ከምርጫ በፊትም ሆነ ከምርጫ በኋላ ውዝግቦች ቢነሱ ችግሮችን በውይይትና በድርድር የመፍታት ብልሃት እንዲኖር በመልእክቱ ተጠይቋል። አለመግባባቶችን በውይይትና በድርድር አለመፍታት ኢትዮጵያ ውስጥ ከቅርብ ጊዜያት ወዲህ የተከሰተ ያለውን የህይወት መጥፋትና ንብረት ውድመት መድገም ይሆናል። ስለዚህ በስልጣን ላይ ያለው ገዢው ፓርቲም ሆነ ተፎካካሪ ፖለቲ የፖለቲካ ፓርቲዎች ለድርድርና ለውይይት በትጋት መንቀሳቀስ እንደሚገባቸው አመላክቷል። ምርጫው ነጻ፣ ገለልተኛ፣ ፍትሐዊና ዴሞክራሲያዊ እንዲሆን ጥሪ ያስተላለፈው የጳጳሳቱ ጉባኤ መልእክት የህዝቦች ደህንነት እንዲረጋገጥ ሁሉም በጋራ እንዲሰራ ጠይቋል። በህዝቦች እና በፖለቲካ ፓርቲዎች መካከል መቀራረብ እንዲሰፍን ብሔራዊ ምርጫ ቦርድ በየጊዜው ለሚነሱ ጥያቄዎች ወቅታዊ ምላሽ በመስጠት ለምርጫው ፍትሐዊነትና ሰላማዊነት የበኩሉን ኃላፊነት እንዲወጣም መልእክት ተላልፏል። ብሔርንና ሃይማኖትን መሰረት ባደረጉ ነበሩና በተለያዩ ምክንያቶች በተፈጠሩ ግጭቶች በኦሮሚያ፣ ትግራይ፣ አማራ፣ ቤኒሻንጉል ጉምዝ፣ ሶማሌ፣ አፋር፣ ደቡብ እና ሌሎች አካባቢዎች ብዙዎች መፈናቀላቸውን፣ የበርካታ ንጹሐን ሕይወት ማለፉን፣ እህቶች መደፈራቸውን ገልጾ ለደረሰው ሰብአዊ ጉዳት በቤተ ክርስቲያኗ ስም ሐዘኑን ገልጿል። ስድስተኛው አገራዊ ምርጫ በሰላም እንዲጠናቀቅ፣ አብሮነት እንዲጠናከርና የአገር እድገት እንዲፋጠን መንግሥት በዜጎች ላይ ጥቃት እንዳይደርስ ጥበቃ ማድረግ ይገባዋል ሲል አሳስቧል። መግለጫው አቶ ተጨማሪ አላቸው። ሰላም ለሁላችንም በጣም አስፈላጊ ነው። ለሰላም ዘብ ካልቆምን ሰላማችን ከተናጋ፣ አገራዊ አንድነትን ጠብቆ ለማስኬድም እድገትን ለማሰብም አስቸጋሪ ነው የሚሆነው። ሰላም ካለ እድገት አለ፣ አገር አለ። ስለዚህ ህብረተሰቡ በመላው ይህምን ወደፊት የሚታየውን ራእይ፣ የሰላም ውጤትን በመቋደስ ሰላሙን ዛሬውን መጠበቅ አለበት። ይህም የሚሆነው ከእግዚአብሔር እገዛ ጋር በጸሎት በመጥጋት ይሆናል ማለት ነው። በተለይ ሰው ከእምነቱ ይልቅ ለዘሩ ከሰውነቱ ይልቅ ለብሔሩ ማጥላት የጀምረው ቤተ እምነቶች የሚጠበቅባቸውን እየሰሩ ባለመሆናቸው ነው የሚል ወቀሳ የሚሰነዝሩ ሰዎች አሉና ከዚህ አንጻር የቤተ እምነቶች ተግባር ምን መሆን አለበት? በእግዚአብሔር የተፈጠርን በመሆናችን ክቡር ሰዎች ነን። ያንን ክብራችንን የምናጣው እርስ በርስ መናቆር፣ እርስ በርስ በዘር በሃይማኖት መከፋፈል በሚጀምርበት ጊዜ ነው። ካለው ሁኔታ በሚታይበት ጊዜ እንዳልከውም ወደ ዘር፣ ወደ ሃይማኖት የሚያድሉ አካሄዶች ነው ያሉትና ቤተ እምነቶች ይህንን አስረግጠው ማስተማር እና ወጣቶች፣ ልጆች፣ ህጻናት አድገው የሚኖሩባት ሀገር ቀጣይነት እንዲኖራት፣ ሰላም እንዲኖራት በአግባቡ የተመረጠ የፖለቲካ ተቋም ህብረተሰቡንም ወደፊት የሚያሸጋግር ተቀባይነት እንዲኖራት በጸሎት እንዲጸልዩ ነው ቤተ እምነቶች ማሳሰብ ያለባቸው። እናም መሪን በአመራር ብስለቱ ለህዝብ የጋራ ተጠቃሚነትና ለአንድነት ባለው ትጋቱ እንጂ በብሄሩ ወይም በቋንቋው መምረጥ አይገባም ይላል መልእክቱ። የምርጫ ዝግጅቱን ተከትሎ የተለያዩ ፍላጎት ያላቸው ሲል የገለጻቸው አካላት ኢትዮጵያ ላይ የተለያዩ ጫናዎችን እያደረጉ መሆናቸውን አመላክተው ለሀገር መከላከያ ሰራዊት፣ ለፌዴራል ፖሊስ፣ ለጸጥታና የደህንነት አካላት በተላለፈው መልእክት ከወትሮ በተለየ የኢትዮጵያንና ህዝቦቿን ደህንነት እንዲያስጠብቅ ለምርጫውን ፍታዊነትና ሰላማዊነት የህዝብ ወገንተኝነቱን እንዲያረጋግጥ ተጠይቋል። የታላቁ ህዳሴ ግድብ ግንባታን አስመልክቶ በተላለፈው መልእክትም ከታችኛው ተፋሰስ ሀገራት በተለይም ከግብፅና ሱዳን ጋር የሚደረገው ድርድር አለመቋጨቱ ቤተ ክርስቲያኗን እንደሚያሳስባት ጠቁሟል። ድርድሩ ኢትዮጵያን በማይጎዳና በውሃው የመጠቀም መብትን ባረጋገጠ የሌሎችንም የተፋሰሱ ሀገራት ጥቅም ባልነካ መልኩ በሰላም እንዲጠናቀቅ መንግስት አስፈላጊ አስፈላጊውን ሁሉ እንዲያደርግ አደራ ብሏል ማለት ነው።